በኤርትራ በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 1039 ከፍ ማለቱን የኤርትራ የጤና ሚኒስቴር እሁድ ታህሳስ 18 ባወጣው መግለጫ አስታወቀ። የያዝ ነው ታህሳስ ወር ቫይረሱ የጉዞ ታሪክ በሌለባቸው ሰዎች መታየት የጀመረበት እና ከፍተኛ ቁጥር የተመዘገበበት ወር እንደሆነም ተገልጿል። ይህንን ተከትሎ የኤርትራ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል ከታህሳስ 13 ጀምሮ ተግባራዊ የሆነውን ሁሉንም እንቅስቃሴዎች የሚገድም መመሪያ የሚያ ያጠናክር ተጨማሪ መመሪያ አውጥቷል። የአስመራው ዘጋቢያችን ብርሃነ በረሀ ተጨማሪ አለው። እውር ታህሳስ 18 በአስመራ የለይቶ ማቆያዎችና የተመላላሽ ታካሚዎች ክፍሎች በተደረገ የላቦራቶሪ ምርመራ 47 ዜጎች ኮሮና ቫይረስ እንደተገኘቸው በመግለጽ በቫይረሱ የተያዙ ሰዎች ቁጥር ወደ 1039 ከፍ ማለቱን የኤርትራ ጤና ሚኒስቴር ትናንት ምሽት አስታወቀ በሌላ በኩል በአስመራና በደቡባዊ ቀይ ባህር ሪጅን ሆስፒታሎች የህክምና ክትትል ሲደረግላቸው የነበሩ 23 ሰዎች ከበሽታው ማገገማቸውን ያመለከተው የኤርትራ ጤና ሚኒስቴር እስካሁን በአጠቃላይ 623 ሰዎች ከበሽታው እንዳገገሙ የአንድ ሰው ህይወት እንዳለፈና 415 ሰዎች በሆስፒታል እንደሚገኙ ጨምሮ አስታውቋል ባለፉት ዘጠኝ ወራት ከውጭ ሀገር በመጡ ዜጎችና ከእነሱ ጋር ንክኪ በነበራቸው ሰዎች ላይ ብቻ ታጥሮ በጥቂት ቁጥር በዘገምታ ሲመዘገብ የቆየው የኮሮና ቫይረስ ርጭት ከህዳር ወር አጋማሽ ጀምሮ ምንም የጉዞ ታሪክ በሌላቸው ሰዎች ላይ መስፋፋት በመጀመሩ በያዝነው ታህሳስ ወር በአርባ ሁለት ነጥብ ስምንት ከመቶ ከፍ ብለዋል። ከዚህም አብዛኛው ቁጥር በአስመራ ከተማ ነዋሪዎች ላይ የተመዘገበ እንደሆነ ነው የኤርትራ ጤና ሚኒስቴር ዕለታዊ መረጃ የሚያሳየው። ይህን ተከትሎም የኤርትራ የኮሮና ቫይረስ ወረርሽኝ የመከላከያ ከፍተኛ ግብረ ኃይል ካለፈው ማክሰኞ ታህሳስ 13 ጀምሮ ሁሉንም እንቅስቃሴዎች የሚገድብ መመሪያ ተግባራዊ ማድረጉ የሚታወቅ ሲሆን ባለፈው ቅዳሜ ይህንን መመሪያ የሚያጠናክር ተጨማሪ መመሪያ አውጥቷል። በመመሪያው መሰረትም በውዝፍ ሊቆዩ ከማይችሉ የልማት የአገልግሎትና የደህንነት እንቅስቃሴዎች ከተሰማሩ ሰዎች በስተቀር ሁሉም ሰው በየቤቱ እንዲቆይ፣ ምግብ ለመግዛትና የአስቸኳይ ሕክምና እርዳታ ለማግኘት ካልሆነ በስተቀር አላስፈላጊ እንቅስቃሴዎችንም እንዲያቆም አሳስበዋል። ከተወሰኑ የስራ ኃላፊዎች በስተቀር ሁሉም የመንግሥት ሠራተኞች በየቤታቸው እንዲቆዩ፣ እንዲሁም የውሃ የመብራትና የስልክ ክፍያዎችም ለጊዜው እንዲቋረጡ መመሪያው አስቀምጧል። ከምግብ አቅርቦትና ምርት ጋር የተያያዙ ሱቆች፣ ድርጅቶች፣ ዳቦ ቤቶች፣ የእህል፣ የአትክልትና ፍራፍሬ መሸጫዎች፣ የጤና ተቋማት፣ መድኃኒት ቤቶችና ባንኮች በስተቀር ሌሎች የንግድ ድርጅቶች ሌላ መመሪያ እስከሚሰጥ ዝግ ሆነው እንደሚቆዩ ያመለከተው የግብረ ኃይሉ መመሪያ፣ በሁሉም የተፈቀዱ እንቅስቃሴዎችና ስራዎች የአፍና የአፍንጫ መሸፈኛ ጭንብል መጠቀም፣ አካላዊ ርቀትን መጠበቅ፣ የሳኒታይዘር ግብዓቶችን መጠቀም አስገዳጅ እንደሆነ በአጽንዖት አሳስበዋል። የመመሪያውን ሙሉ ተግባራዊነት ለማረጋገጥም በሚመለከታቸው አካላት ጥብቅ ክትትል እንደሚደረግና ሕጉን በሚጥሱ ግለሰቦች ላይ ሕጋዊ እርምጃ እንደሚወሰድም የኤርትራ የኮሮና ቫይረስ መከላከያ ከፍተኛ ግብረ ኃይል አስጠንቅቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ